ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው። እግዚአብሔር እንዲህ አለ፣ ሾሚያችኋለሁ፣ አስቀምጫችኋለሁ፣ ተክያችኋለሁ እና ሄዳችሁ ፍሬያችሁን አፍሩ። በዚህ በተጨናነቀ አለም ውስጥ በጣም የተሳካ የህይወት መኖር ስለዚህ በዚህ የሳምንቱ መጨረሻ የምናደርገው ይህንኑ ነው በመጀመሪያ ይህንን ልበል በመጽሐፍ ቅዱስ ላይ እንደዚህ የሚል ቃል የለም እራሳችንን እንድናጨናንቅ እግዚአብሔር የሚያዘን ወይም የመከረም ቦታ የለም እራሳችሁን አጨናንቁ አላለም ግን ስለ ፍሬያማ ስለመሆን ጥሩ ፍሬዎችን እንድናፈራ ብዙ ይናገራል እና ስለዚህ አሁን ስለ ጥሩ ፍሬ ማፍራት አወራቸዋለሁ በሁለት በተለያዩ መንገዶች እናወራለን። አንዱ ስለ መንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ መልካምነት፣ ደግነት እነዚህ ሁሉ ቆንጆ ነገሮች ከእኛ መውጣት ያለባቸው የተመረጥን እንደሆነ እናሳውቅ። ብዙ የሚያሳይ ነገሮች አሉን። የእውነትም እዚህ የምናፈራው ጥቂት ፍሬዎችን አለን እና ሁለተኛው ነገር ይሄ በጣም ጠቃሚ ነው። ጥሩ ፍሬ ማፍራት የራሳችሁን ኃላፊነት ለዓለም ማበርከት እና ለሰዎች በጣም ጥሩ መሆን፣ ሰዎችን መርዳት፣ እርዳታ የማይገባቸው ሰዎችን መርዳት፣ እርዳታ የሚፈልጉትን መርዳት፣ ድሆችን መርዳት፣ ራሳችሁን ደስተኛ ለማድረግ ለመሞከር ሙሉ ጊዜያችሁን ከማጥፋት የሰዎችን ሕይወት ጥሩ ለማድረግ ጥረት ማድረግ። ስለ ራሳችን አሁንም ያለብን ትልቅ ችግር ነው። ባለፈው ሳምንት ስለ እሱ የሚያወራ መጽሐፍ አነበብኩና እንደገና አንብቤ እነግራችኋለሁ እፈልገዋለሁ። በራሳችን ውስጥ በጣም ልንዋጥ እንችላለን። ያ ለማሰብ እንድንጀምር ያደረገናል። እግዚአብሔር ለእኛ መከራን የተቀበለው ደስተኛ እንድንሆንና የፈለግነው እንዲሰጠን ነው። እውነታው ግን በተቃራኒ ነው። እግዚአብሔር እንዲባርከን ይፈልጋል እና የምንፈልገውን እንዲሰጠን እኛ እዚህ ያለነው ልናገለግለው ነው ይመስለኛል። አንዳንድ ጊዜ ይህንን እንረሰዋለን። ሁል ጊዜ እዚህ ያለነው እግዚአብሔርን ልናገለግለው ነው። ሁል ጊዜ ስንጸልይ ማለት ያለብን እግዚአብሔር ዛሬ በእኔ በኩል ማድረግ የፈለግከው ነገር አለ። መርዳት ከምችለው ሰው ጋር አገናኘኝ ለዛሬ የማደርገው እቅድ አለኝ ልታሰናክለኝ ከፈለግ በደስታ እቀበለዋለሁ እግዚአብሔር አንዳንድ ጊዜ ብቻ ነው በአመቺ ሰዓት ላይ የሚያሰናክለው ካነበብናቸው መጽሐፍ ቅዱስ ታሪኮች ውስጥ ጥቂቶቹን ብትመለከቱ በሚያስገርም ሁኔታ ሁሉም ማለት ይቻላል እግዚአብሔር ለጥሩ ነገር ነው የጠራቸው ሌላ ነገር በማድረግ ተጠምደው ነበር አብርሃም አብርሃም የሚባለው ባመቺ ሁኔታ ኑሮን እየኖረ ነበር። ሚስት አለው፣ ጥቂት ልጆች አሉት፣ ቤተሰብ አለው፣ ድንኳን ውስጥ ይኖራል እና እግዚአብሔር እንዲህ አለ፣ እቃህም መጫኛ ጊዜ ነው። ከዛ ሂድ፣ መንገድ እንደጀመርክ እኔ መራሃለሁ። እንዴ አያችሁት! ቤተሰቦቻችሁን ትታችሁ እቃችሁን ጠቅልሉና የት እንደምትሄዱ መንገድ ስትጀምሩ መራችኋለሁ። ኖ ማንም ስለ ዝናቡ ሁኔታ ሳያውቅ ለጎርፍ ለመዘጋጀት መርከብ መስራት እንዳለበት እንዲነገረው ይጠይቃል ብዬ አልገምትም። ጴጥሮስና ያዕቆብ አሳ እያጠመዱ ነበር። ኢየሱስ ተከተሉኝ አላቸው። እነሱም ሁሉንም ትተው ተከተሉት። ይመስለኛል ብዙዎቻችን ትንሽ የማይታይ ምልክት ነገር ለብሰናል፣ እንዳትረብሹ የሚል እነዛ ምልክቶች ናቸው። ከሰዓት ላይ ትንሽ ተኝታችሁ ጽዳቷ እንዳትቀሰቅሳችሁ በሆቴል ክፍላችሁ በር ላይ የምትሰቅሉት እንደዚህ አይደለም። ለእግዚአብሔር የምነግረው እቅዶች አሉኝ፣ እንዳታሰናክለኝ። እዚህ ያለነው ለእርሱም ነው፣ ለእኛ ብቻ አይደለም እዚህ ያለው። ተረዳችሁኝ? በሆነ ምክንያት ዛሬ ወደዚህ ስመጣ የሀሳብ በጣም መጣብኝ። እንዴት ሁል ጊዜ እግዚአብሔር እንድታደርግልኝ ይፈልጋለሁ። ያንን አድርግልኝና ይህንን አስተካክልልኝ፣ ውለታዋልልኝ፣ እኛ ባርከኝ እና ብዙ ያስፈልገኛል፣ ስጠኝ ስጠኝ፣ አርግልኝ፣ እርዳኝና አስተካክልልኝ። እግዚአብሔርን ምንም ጥያቄ መጠየቅ እንችላለን። እኛም መርዳት ይፈልጋል። እግዚአብሔር እንዲያደርግልን መጠየቅ ምንም ችግር የለውም። ግን እሱም ብቻ ከሆነ ሁልጊዜ የምናደርገው ትልቅ ነገር አልፎናል። እና እግዚአብሔርን እንዲህ ብላችሁ መጠየቅ እንድትጀምሩ በደንብ አበረታታችኋለሁ። ለአንተ ዛሬ ማድረግ የምችለውን አሳየኝ። ዛሬ የምረዳውን ሰው መንገዴ ላይ አስቀምጥ። ያንን መጸለይ ከጀመራችሁ እግዚአብሔርም እናንተን በነገሮች ማስገረም ይጀምራል። ሁሌም ማመቻ አይደለም፣ ግን ከኖርኩበት ዕድሜ አንጻር ምን እንደተማርኩ ነግራችኋለሁ። ያ ምንድን ነው? ራስ ወዳድ መሆንና ደስተኛ መሆን ባንድ አይቻልም፣ አይሰራም። ስለሆነ ራሳችንን ማጨናነቅ አንፈልግም። ጥሩ ፍሬ ማፍራት እንፈልጋለን። ማቴዎስ 12 33 እንደሚለው ዛፍ ከፍሬዋ ትታወቃለች። እንዴት ነው ዓለም ክርስቶስ በእኛ ውስጥ እንደሚኖር የሚያውቀው በእኛ ውስጥ ክርስቶስ እንደሚኖር ምክንያቱም መኪናችሁ ላይ የሚለጠፍ ነገር በማድረግ ወይም በየቀኑ እሁድ ጠዋት መኪናችንን አስነስተን ለአንድ ሰዓት ወይም ለሁለት ሰዓት ስንሄድ ስለሚያዩን ነው? ወይስ መስቀል አንገታችን ላይ በማድረግ ማለቴ እንዴት ሊያውቁ ይችላሉ? በስራቸው ታውቋቸዋላችሁ። እውነቱን ስነግራችሁ እንደ እውነተኛ ከሆንን ያንን ያህል ለማሳወቅ መናገር አይጠበቅብንም። ሰዎች ኢየሱስን ማየት ይችላሉ። ስለ ኢየሱስ ክርስቶስ ምስክርነትና ስለ እሱ የሚናገሩ ብዙ ሰምተናል፣ እና በእሱ አምናለሁ። ግን ይመስለኛል ማለት የፈለጋችሁትን ነገር ምንም ከመስማታቸው በፊት የሆነ ነገር ማሳየት ይኖርባችኋል። ፍሬው በባሕርያችን ውስጥ ይታያል፣ በምናወራው ውስጥና ሰዎችን ለመርዳት በምናደርገው ስለዚህ በዚህ ሳምንት መጨረሻ አንድ ጥያቄ ለራሳችሁ እንድትመልሱ የምፈልገው ልክ ምሽት ላይ ከራሳችሁ ጋር ትንሽ አውሩ። ራሳችሁን ጠይቁት፣ እውነተኛ ሁኑ። ማንን ነው የማግዘው? የማንን ህይወት ነው የምቀየረው? በማን ህይወት ላይ ነው ለውጥን የማመጣው? እና አዎ ምናልባት ልጆች ታሳድጋላችሁ ወይም ለማሳደጊያ ትረዳላችሁ። እና ያ እጅግ በጣም ጠቃሚ ነው። ሰዎችን እየረዳን እንደሆነ ማወቅ አለብን። ማን ነው የምንረዳው? የሰዎችን ህይወት የተሻለ ለማድረግ ምንድን ነው የማደርገው? በማንኛውም ጊዜ ሰዎችን ስትረዱ ወጪ ያስወጣችኋል። ብዙ ጊዜ ብዙ ገንዘብና ድካም ይጠይቃል። ለሰዎች ብዙ የማናደርግበት አንዱ ምክንያት እቃዎቻችንን መስጠት አንፈልግም። ማስቀመጥ እንፈልጋለን። አንዳንድ ሰዎች በጣም ራስ ወዳድ ናቸው፣ ለገንዘባቸው ሆነ ለሰዓታቸው። ማቴዎስ 21 ከቁጥር 18 እስከ 19። ከዚህ ባገኘሁት ነገር የእምነት ጦርነት ማድረግ አልፈልግም፣ ነገር ግን ጥሩ ሀሳብ ነው። ጥቅሱ የሚለው ቁጥር 18 ላይ፣ በማለዳ ኢየሱስ ክርስቶስ ወደ ከተማ ሲመለስ ተራበ። ያው በዚህ ዓለም ላይ ብዙ ሰዎች አሉ የተራቡ። እና ስለሚበላ ምግብ አይደለም ያወራሁት፣ ሌላ ነገር ነው። የተራቡት ምን እንደሆነ እንኳን አያውቁትም። ዓለም እያስደሰተቻቸው አይደለም። ህይወታቸው እያስደሰታቸው አይደለም። የሚያስደስታቸውን ማግኘት አልቻሉ። ምን እንደሚፈልጉ እንኳን አያውቁትም። ግን ተርበዋል። የሆነ ነገር ይፈልጋሉ፣ ምን እንደሚፈልጉ እንኳን አያውቁም። ተመለከተ። ከመንገዱ አጠገብ ረዥም የበለስ ዛፍ አየ፣ ወደዛም ተጠጋ፣ ከቅጠል በስተቀር ምንም ነገር አላገኘም። ያንም ቦታ እንዳትረሱ፣ ከቅጠል በስተቀር ምንም አላገኘም። ከዛ እንደዛ አለ፣ ለዘላለሙ ፍሬ አይገኝብሽም አላት እና በለሲቱም ያን ጊዜ ደረቀች። እሱን አነብ ነበር በእውነቱ ያቺ የበለዛፍ አሳዘነችኝ፣ የመሰለኝ ማለቴ ይህንን ማድረግ ትንሽ አስከፊ ይመስላል። ግን የበለዛፏን ለምን ረገማችኋት ታውቃላችሁ? ምክንያቱም እናንተ የምትፈልጉትን ነገር ስለሌላት። ከማውቀው ኢየሱስ ባህሪ ውጭ ይመስላል፣ ስለ በለዛፍ እስካውቅ ድረስ። ይሄ በዋናው መደበኛ መጽሐፍ ቅዱስ ላይ ነበር። አሁን እንደገና ጽፈውት ይሄ አንዱ የግርጌ ማስታወሻ አይደለም። አሁን ግን በግርጌ ማስታወሻ ላይ እንደሚለው የበለዛፎች ቅጠል ሲኖራቸው ፍሬው ከቅጠሉ ስር ሁልጊዜ መኖር ነበረበት። እንደዛ ነበር የሚሆኑት ፍሬ በሚያፈሩበት ወቅት ፍሬው ሲያፈራና ቅጠሉ ከላዩ ላይ ይሆናል እናም በጣም እርቦት ስለነበር ቅጠሉን ሲያይ ወደዛ ሄደ ፍላጎቱን እንደሚያሟላ ተስፋ እያደረገ እናም ይመስለኛል ብዙ ጊዜ ቅጠሉ አለን ግን ፍሬው የለውም እናም መኪናችን ውስጥ እንዲህ የሚል መልእክት አለ እኔ ክርስቲያን ነኝ ቤተ ክርስቲያን እንሄዳለን የክርስቲያን ሙዚቃ እንጫወታለን፣ የክርስቲያን ጌጦች አሉን፣ የክርስቲያን ቋንቋዎች አሉን። ግን ታውቃላችሁ አሜን፣ ጌታ ይባረክ። ይመስለኛል ኢየሱስ አትክልቷን የረገማት ምክንያት አታላይ ስለነበረች ነው። የሌላት ነገር እንዳላት አርጋ ስታስመስል ነበር። እና የበለስ ዛፍ መሆን ለምን እንደማልፈልግ ነግራቸዋለሁ። ቅጠል ብቻ ነው ያላት፣ ፍሬ የላትም። ይኸውላችሁ ለአዳም እግዚአብሔር ብዙ ተባዙ ብሎታል። ለኖህም እግዚአብሔር ብዙ ተባዙ ብሎታል። የዮሐንስ መልእክት ምዕራፍ 15 ኢየሱስ ክርስቶስ እንዳለው ብዙ ፍሬ ባታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። ስለዚህ በምንለው ነገር ምንም ነገር እያረጋገጥን አይደለም። የሕይወታችን ፍሬ ነው ማንነታችንን የሚያረጋግጠው እና በመንፈሳዊ ሕይወት ስናድግ እና በመንፈሳዊ ሕይወት እያደግን በሄድን ቁጥር አንዱ ሊከሰት የሚችለው ነገር ከሕፃንነት ወደ ጉልምስና እንደሚያድጉ ሁሉ እኛም በመንፈሳዊ ሕይወት እናድጋለን። ጊዜና ጥረት ይፈልጋል። ስራ ይፈልጋል። ጥናት ይፈልጋል። ዛሬ ማታ ላይ እንደምታደርጉት አይነት ነገር ይፈልጋል። አርብ ምሽትን መመደብ፣ የሚያስተምሩት ጋር ሄዶ ቃሉ መስማት፣ ከሌሎች ሰዎች ጋር በቡድን በመሆን ማምለክ ይህ ከምትሰራቸው አንዳንድ ነገሮች በጣም የተሻለ ነው እና ነገ ጠዋት ሌሎች ነገሮችን ስትሰራ ከሚሰማ ስሜት የበለጠ እንደሚሰማ ዋስትና ልሰጥ እችላለሁ። አሜን። ሁልጊዜ ለሰዎች እንደምንላቸው ልክ መጥተህ በአማኞች በተሞላ ክፍል ውስጥ ከተቀመጥክና ከምንም ነገር ላይ አንድ ነገር ካጣችሁ እዚህ ተቀምጣችሁ? ከሌሎች አማኞች አካባቢ አንድ ላይ በመሆን ራሱ በእናንተ ላይ አንድ ጥሩ ነገር እንዲሆን ያደርጋል። አለ አይደል? ደስ የማይል አካባቢ ላይ ስትሆኑ፣ ማለቴ ጸብና ሁሉ ነገር አሉታ ይሆን እህ፣ ታውቃላችሁ። እንግዲህ እዚህ ጥሩ ጥሩ ነገሮች ነው ያሉት። በአንዱ በኩል ከፊት ለፊትህ እና ከኋላህ የተቀባ ሰው አለ። አሜን። በእነርሱ ውስጥ የሚኖር አምላክ አግኝተዋል። ያ እጅግ ጥሩ ቦታ ነው። እና እያደግን ስንሄድ ከምንፈልጋቸው ነገሮች ውስጥ አንዱ መረጋጋት ይመስለኛል የሚያስፈልገን በሕይወታችን ውስጥ ምንም አይነት ነገር ቢፈጠር ተመሳሳይ ባህሪ ሊኖረን ወደሚችልበት እድገት። ስለዚህ ያ ተመሳሳይ እንዲሆን ግብ ይሆነኛል። ክርስቲያን ጎረቤቶች ከባድ ጊዜ ሲያጋጥመኝ፣ ጥሩ ስሜት በማይሰማኝ ጊዜ፣ ስራዬም ባጣው ጊዜ፣ በታመምኩ ጊዜ፣ ታውቃላችሁ፣ እየተነጫነጩ ወደ ቤት መምጣት ትክክል አይደለም። እንዴ፣ ምንድን ነው ችግራችሁ? ያው ቀኑ ሙሉ በጣም ተጨናንቄ ነበር እና መንገዱ ተጨናንቆ ነበር እና ራሴን አሞኛል። አንድ ነገር ልንገራችሁ፣ ሁሉም ሰው የሆነ ችግር አለው። ሁሉም ሰው የራሱ ችግር አለው እና ክርስቲያኖች አንዳንድ ጊዜ በህይወት ውስጥ ካየኋቸው መጥፎ ሰዎች መካከል አንዳንዶቹ ሊሆኑ ይችላሉ። ያ በጣም አስፈሪ ነው። ክፉ ክርስቲያን ከማየት የከፋ ነገር የለም። አሜን። አስፈላጊው ፍሬ በህይወታችን ሊለመድ የሚገባው እሱም ትዕግስት ነው። እኔ በደንብ የበሰልኩ አይደለውም። አሁንም በደንብ እሱ ላይ እየሰራሁበት ነው። ደስታ፣ ሰላም፣ ሰዎችን መውደድ፣ ይቅርታ ባይነት፣ ይቅርታን ለማድረግ መፍጠን ጥሩ ፍሬ እና ያ ጥሩ ፍሬ በጣም ከናንተ በወጣ መጠን ደስተኛ ትሆናላችሁ። ምክንያቱም እውነቱን እነግራችኋለሁ፣ ስሜታችን እንዲገዛን ስንፈቅድና መጥፎ ስንሰራ መጥፎ ባህሪ ይኖራል። ምንም ያህል ሰበብ ብንሰጥለትም በውስጣችን መጥፎ ስሜት እንዲሰማን ያደርገናል። የምንወቅ ሰው ምንም ይሁን ምን ትክክል እንዳልሆነ እናውቃለን፣ እና ያ በውስጣችን መጥፎ ስሜት እንዲሰማን ያደርጋል። ስለዚህ እውነቱን ነው የምነግራችሁ፣ እንዳትረሱት። በዚህ ሳምንት መጨረሻ መቶ ጊዜ እናገረዋለሁ። ሰዎችም በተንከባከባችሁ ቁጥር ደስተኛ ነው የሚያደርጋችሁ። አሜን። የዮሐንስ ወንጌል 15 16 እናንተ አልመረጣችሁኝም፣ ኢየሱስ እንዲህ አለ፣ ግን እኔ መረጥኳችሁ፣ ሾምኳችሁ፣ አስቀመጥኳችሁ እና ለምክንያት ተከልኳችሁ፣ ወድጄዋለሁ። በሌላ አባባል የትም ብትሆን በአጋጣሚ አይደለም። እግዚአብሔር እንዲህ አለ፣ አንድ ቦታ አስቀምጭሃለሁ፣ በዚያም ዓላማ ሰጥቼሃለሁ። ሄደ፣ ፍሬ እንድታፈራ ተከልኩህ አለ። እንበልና ያለሁበትን ቦታ አልወደድኩትም! የት የት እንዳላችሁ መውደድ የለባችሁም። እዛ ያላችሁት ለእግዚአብሔር ፍሬ ልታፈሩ ነው። ላስቀመጣችሁ ዓላማ ከሰራችሁ ከዚያ ምናልባት ከዚያ የተሻለ ልታገኙ ትችላላችሁ። ስላላችሁበት ቦታ ቅሬታ ማቅረብ ከቀጠላችሁ የከፋ ቦታ ልትሄዱ ትችላላችሁ። አሜን። እኔ ሁሌም እንደምለው ማማረርና መቅረት፣ ማመስገንና መነሳት ከፈለጋችሁ እዚህ ምን እየሰራው ነው? በመጽሐፍ ቅዱስ ቃል የምናምን ከሆነ እግዚአብሔር እንዲህ አለ፣ ሾምኩህ፣ አስቀመጥኩህ፣ ተከልኩህ፣ ሄደ ፍሬ እንድታፈራ እፈልጋለሁ። የሰማይ ያለው አባታችን ይክበር ይመስገን ዘንድ የተሰበሰብንበት ምክንያቱም እግዚአብሔርን ለማክበርና ለማመስገን ነው። እግዚአብሔር ይክበርና ይመስገን። እንግዲህ የፍሬ ትርጉም በሕያው ፍጡር ውስጣዊ ኃይል የሚመነጭ ውስጣዊ ነገር ነው። ስለዚህ በሌላ አነጋገር በውጪ ላይ ሊከሰት ያየኸው ምንም ይሁን ምንም የውስጥ ላይ ክስተት ውጤት ነው እና ስለዚህ ዛፍ ታውቃላችሁ። የብርቱካን ዛፍ ምክንያቱም ብርቱካን ያፈራል የፖም ዛፍ የፖም ዛፍ ነው፣ ምክንያቱም ፖም ያፈራል። እና ክርስቲያን ክርስቲያን እንደሆነ ማወቅ ትችላላችሁ የክርስትና ፍሬ ካያችሁ። ግን የምትሰሙትን ሁሉ ንግግር ከሁሉም ሰው ትበልጣለህ የሚል አመለካከት ከሆነ ወይም ሰው ላይ የመፍረድ አመለካከት፣ ሁሉም ሰው እንደ እናንተ ጥሩ እንዳልሆነ ማሰብ። አሜን። ታውቃላችሁ፣ በሰዎች ውስጥ በጣም ብዙ አለ። በዓለም ላይ በጣም ብዙ ሰዎች አሉ እየተጎዱ ያሉ። እና ብዙ ጊዜ ክርስቲያኖች እንደመሆናችን መጠን አብረን መሆንና አብረን መንፈሳዊ ነገሮችን ማድረግን እንለማመዳለን። እናም እንደኛ ያልሆነ ሰው ስናገኝ አዲስ ይሆንብናል እና የመጀመሪያው ለማድረግ የምንሞክረው ነገር ወደኋላ ማፈግፈግና ለብቻ መሆን ነው። እና አስታውሳለሁ ከእንግሊዝ የመጣ ፓስተር ጋር ነበርኩ ባለቤቴና ሌላ ሰው እና ይህ ከእንግሊዝ የመጣ ሰው ዝምተኛ ባህሪና ከሰዎች ጋር ጥሩ ይግባባል። ከዛ ወደ ስታርባክስ ሄድን እና እየጠበቀችው ያለችውን ልጅ ጸጉሯ በግምት አምስት የተለያዩ ቀለሞች እና ወደ ተለያዩ አርባ አቅጣጫ ተበታትነዋል እና ብዙ ቦታ ተበሳስታለች ያው ታውቃላችሁ ሃይማኖታዊ ባህሪዎቼ ተሰሙኝ እንግዲያው ጥቂቷ ሃይማኖታዊ ነገራችሁ ስትመጣባችሁ ተሰምቷችሁ ያውቃል። ያም ሲሆን እናንተ ይታወቃችኋል ያው ጥሩ እና ይህ ከእንግሊዛዊው ባንኮኒው ላይ ተደግፎ ዋው ፀጉሩሽ ያምራል እንዴት ነው እንደዚህ የተሰራሸው አላት እና ከሷ ጋር ወሬያቸውን ቀጠሉና፣ እነሱ ልክ ታውቃላችሁ ወሬው ተመችቷቸዋል። እና ይህ ተሰማኝ፣ ሃይማኖታዊ እይታዎችን ማስወገድ አለብን። አሜን። ይህንን ታሪክ አንዳንድ ጊዜ እናገረዋለሁ ግን ልቤ ውስጥ ብቅ ያለው ሁሉ ደግመዋለሁ። ከአንድ የሴት ሚኒስቴር ጋር ለገበያ ወጣሁና እሷ ወንጌላዊ ነች፣ እኔ አስተማሪ ነኝ። እናም አንድ ሱቅ ውስጥ ገባንና ልጅቷ ለምንድን ነው የመጣችሁት ብላ ጠየቀችን። እኛም እንዲህ አለን፣ ክርስቲያኖች ነን የመጣ ነው ለጉባኤ ነው። እሷም እኔ መንፈሳዊ ነኝ። ሁልጊዜ እንደዚህ ሲባል ክርስቲያን እንደሆንክ ስትነግራቸውና፣ እነሱ መንፈሳዊ መሆናቸውን ሲነግሩክ ብዙም ጊዜ ስለምን መንፈሳዊነት እንደሚያወሩ በመጀመሪያ ማወቅ አለብህ። እናም ስለዚህ ትንሽ ውይይት አደረግንና ሁለት የማይረቡ ቃሎችን ወረወረች። በጣም መጥፎ እን ይቅርታ አለች። ግን ይህን አለች። ታውቃላችሁ፣ የእግዚአብሔር እርግማን ነው። ያው ጀርባዬን እንደተመታው ለእግዚአብሔር እከራከራለሁ። በጄ ባንኮኒውን ላይ ተደገፍኩና እግዚአብሔር አይራገምም አልኳት። ወንጌላዊ ወደፊት ተንሸራቶ መጣና፣ ነገር ግን የሚያደርጉ ሰዎችን ይወዳል አለ። እና ተመልከቱ ይህንን ነበር ለማድረግ የሞከርኩት። አብዛኞቹ የሃይማኖት ሰዎች ይህንን ያደርጋሉ። አሳውን ግን ገና አልያዝንም እና ለማጽዳት እየሞከርኩ ነው። አሁን ገባችሁ? አብራችሁ ስለሚሰሩ ሰዎች የተሳሳቱ ግምቶች እና አመለካከት ሊኖራችሁ ይችላል የምትፈልጉትን ሁሉ እያደረጉ ነገር ግን ኢየሱስ የሚያደርገውን ብታደርግ በጣም የተሻለ ነው ይህም ሰዎች ባሉበት ቦታ ማግኘት ነው እንደዛ ነው ያሉበት ቦታ ሰዎችን ያገኛቸዋል ከዚያም እነሱ በመውደድ ወደ ሚፈልጉበት ቦታ እንዲደርሱ ያግዛቸዋል ፍሬ በውስጣችን በማይታይ ሁኔታ የሚሰራ የአንድ ነገር የሚታይ መግለጫ ነው። ስለዚህ ሰዎች እግዚአብሔር በሕይወታችን እየሰራ መሆኑን የሚናገሩበት መንገድ እንዴት እንደተለወጥን ነው። አሁን ጊዜ ይወስዳል። ሁሉንም ነገር በአንድ ጊዜ አናስተካክለውም። የሰው ልጅ አካል እስካለን ድረስ የሰው ልጅ አካል እስካለን ድረስ እናድጋለን። ለዛ ነው መማርን በፍጹም ማቆም የማንችለው እኛ ሁል ሁልጊዜ ማስተማርና እንደገና ማስተማር አለብን። አንዳንድ ተመሳሳይ ነገሮችን ደጋግመን ደጋግመን ማዳመጥ አለብን። ስለዚህ የኤፌሶን ሰዎች ምዕራፍ ሶስት ቁጥር ሃያ እንዲህ ይላል፣ እግዚአብሔር እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ይቻለዋል። አሁን ኢየሱስን የራሳችንን ብቻ ለማድረግ መሞከሩን አቁመን እና ወደ ራሳችን ትንሽ የግል የእቃ ሳጥን ብንለውጠው ለመዳን ዛሬ ሊኖረን የሚገቡንን ሀያ ነገሮችን ዝርዝራችንን እንስጠው። እግዚአብሔር ይህንን ካላደረግ፣ ዛሬ ጥሩ ነገር ካልሰጠኝ፣ እንዴት እንደምታገስ አላውቅም። መታገስ እንደምችል እንኳን አላውቅም። የቤት ማቀዝቀዣዬ ተሰብሯል እና ሰሪው ሶስት ቀን ሆነው መምጣት አልቻለም። ተጨንቄያለሁ። ግን እግዚአብሔር የሚያደርጋቸው ነገሮች፣ ምን ማድረግ እንደሚፈልግ እንኳ መገመት አችሉ አስገራሚ ነገሮችን እንደገና ላስታውሳችሁ እፈልጋለሁ። መጽሐፍ ቅዱስ በሥራ ተጨናነቁ አይልም፤ ፍሬያማ ሁኑ ነው የሚለው